ግጭት ባሉባቸው የኦሮሚያ ክልል አካባቢዎች ላይ የወባ መድኃኒት በአግባቡ ባለመድረሱ በወባ በሽታ የሰው ህይወት እያለፈ ነው ሲሉ ነው የየአካባቢዎቹ ነዋሪዎች ለአሜሪካ ድምጽ የተናገሩት። በምዕራብ ወለጋ ዞን የባቦ ወረዳ ነዋሪ መሆናቸውን የተናገሩት አቶ እንድርስ ሲራጅ ባለቤታቸው በወባ በሽታ ተይዘው እስካሁን የሕክምና አገልግሎት አለማግኘታቸው እንዳሳዘናቸው ገልጸዋል። ባለቤት በወባ ተይዛ ላሳክማት አልቻልኩም። ምክንያቱም እኛ ያለንበት አካባቢ የህክምና ተቋማት የሉም። ወደ ግል ሐኪም ቤት ለመውሰድ ደግሞ አቅሚ አይፈቅድም። ታማ እቤት ነች ያለችው። በቃ የገጠር ቀበሌዎች ተመሳሳይ ችግር እየተጋራን ያለነው። መድኃኒት የወረዳና የዞን ከተሞች ላይ መጥቷል። ነገር ግን የተሸገሩት ራቅ ያሉ ቀበሌዎች ናቸው። በፊት አገልግሎት የሚሰጡ የጤና ኬላዎች ነበሩ፣ በጸጥታው ችግር ወድመዋል። አሁን አገልግሎት አይሰጡም። የህክምና አገልግሎት አግኝተን አናውቅም። አሁን ሲለባሰ ነው እንጂ ላለፉት ዓመታት ችግሩ ነበረም ግን፣ ወባው ያለወትሮ ተስፋፋና መቋቋም አቃተን። መንግስት ህብረተሰቡ ዘንድ መድኃኒት ደርሶ የሰውን ህይወት እንዲታደግ እንዲያደርግ እንማጸናለን። የቀለሞለጋ ዞን ግዳሚ ወረዳ ነዋሪ መሆናቸውን የገለጹትና በደህንነት ስጋት ስማቸው እንዳይጠቀስ የጠየቁት አስተያየት ሰጪ በአካባቢው የመንግስትና የኦሮሞ ነጻነት ሰራዊት መካከል ግጭት በመኖሩ ወደ ህክምና ተቋማት መሄድ አስቸጋሪ ነው ሲሉ ነው የገለጹት። ዛኔና ካዳና ቀለሞለጋ ግዳሚ ወረዳ ውስጥ የወባ ወረሽኝ ከሚባለው በላይ አሳሳቢ ሆኗል። እኛ አካባቢ ለየት የሚያደርገው የመንግስት ጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት ታጣቂዎች በየቦታው ስለሚንቀሳቀሱ ህዝቡም ወደ ጤና ተቋም ለመሄድ ስጋት አለው። ባለሙያውም እንደዚሁ ነው። በማን ችግር እንደሚደርስ ስለማይታወቅ ህዝቡ በሽታውን ይዞ ተቀምጧል። እናም ያለንበት ሁኔታ በጣም አሳሳቢ ነው። ቀኑን ሙሉ ተጉዘን የወረዳ ከተማ ብንደርስም የመንግስት ጤና ጣቢያ ላይ መድኃኒት አናገኝም። ወደ ግል ጤና ተቋም ነው የምንላከው፣ ገንዘብ ለንም መድኃኒት መግዛት አንችንም። መንግስት መድኃኒት እያሰራጨ መሆኑን እየገለጸ ነው ክትትል ቢያደርግ እንላለን ምክንያቱም የተጎዳው ህብረተሰብ ዘንድ እየደረሰ አይደለምና፣ ነዋሪዎቹ መድኃኒት አቅርቦት ወደ ተቸገረው ህብረተሰብ እንዲደርስ መንግስት ትኩረት ቢሰጠው ሲሉ ተማጽነዋል። የኢትዮጵያ መድኃኒት አቅራቢ ድርጅት ዋና ዳይሬክተር ዶክተር አብዱል ቃድር ገልገለው በበኩላቸው የጸጥታ ችግር ባሉባቸው አካባቢዎች ላይ አማራጭ መንገዶችን በመጠቀም መድኃኒት እያሰራጩ መሆኑን ገልጸዋል። የውሃ መድኃኒት ስርጭት የሚጀምረው ጤና ተቋማት ጥያቄ ሲያቀርቡ ነው መጀመሪያ የወባ ታማሚ ብዛት ቶሎ የሚያቀርቡበት ሲስተም አለ። በየቦታ ያለ ነው። ቅርንጫፎች አሉ። በቅርንጫፎቹ አማካኝነት የወባ ግብዓት ይቀርብላቸዋል ማለት ነው። በተለይም የጸጥታ ችግር ያለባቸው እንደ አማራ ክልል፣ ቤንሻንጉል ክልል፣ እንደ ኦሮሚያ ክልል የተወሰኑ ዞኖች አካባቢ በተለየ መልኩ ነው መድኃኒትን የምናሰራጨው። ስርጭቱን ስናካሄድ ሲናካይት ብዙ ውጣ ውረዶች ይኖራሉ። እስካሁን ባለው 3.7 ቢሊዮን የሚሆን መድኃኒት እነኚህ የጸጥታ ችግር ያለባቸው ቦታ ላይ ተሰራጭቷል። ማለት አንዳንድ መንገዶች ሲሆኑ በአየርም ተጠቅመን ነው የምናሰራጨው በዛ ደረጃ እና ክትባት እንዳይቋረጥ የኤችአይቪ የቲቪ እና ሌሎች መድኃኒቶች እንዳይቋረጡ የወባ ደግሞ ለየት ብሎ ትኩረት ተሰጥተው ወረርሽን አለባቸው ወረዳዎች ተለይተው በዛ ልክ የተሰራጨ መሆኑን ነው ማነሳ። የምዕራቡ ወለጋ ሰየው ወረዳ ነዋሪ መሆናቸውን የጠቀሱትና በደህንነት ስጋት ስማቸው እንዳንገልጽ የጠየቁት ሌላ አርሶ አደር የምህሪ ወቅት ስራቸውን በወባ ወረርሽኝ ምክንያት መከወን እንዳልቻሉ ገልጸዋል። በምዕራብ ወለጋ ባቦ ወረዳ ውስጥ በወባ ያልተያዘ ሰው ማግኘት ከባድ ነው። አሳሳቢው ነገር ደግሞ መድኃኒት አለመገኘቱ ነው። ወደ ወረዳ ከተማ ቀረብ ቀረብ ያሉ አካባቢዎች ላይ ኬሚካል መርጨት ጀምረዋል። ግን አንድ ቤት ከረጩ በኋላ አንዱን ይዘላሉ። በሶስተኛው ቀን የወባ ትንኝ ተመልሶ መታየት ይጀምራሉ። በበሽታው የተያዙ ሰዎችም ርጭቱን በጀመሩበት መልክ ቤት ለቤት የምርመራና የመድኃኒት አቅርቦት ቢጀምሩ ወረርሽኙን በተቻለ መጠን መቀነስ ይቻል ይሆናል። ትኩረት ብሰጥ ይላለው። በወባ ምክንያት በርካታ አርሶ አደሮች ከስራ ውጭ ናቸው። አዝመራ ራሱ እያለፋቸው ነው። በጣም ችግር ነው። ዶክተር አብዱል ቃድር አክለው ከሶስት ወራት ወዲህ ከመደበኛ ስርጭት ውጭ የወባ መድኃኒት እየተሰራጨ መሆኑን አብራርተዋል። በክኒኒ መልክ የሚዋጡ መድኃኒቶች ወደ መቶ አምስት ሚሊዮን የሚያወጣ መድኃኒቶች ናቸው የተሰራጩት። በወባ ሁለተኛ በመርህ መልክ የሚሰጥ መድኃኒት አለ። ይሄ ወደ 13 ሚሊዮን አካባቢ የሚሆን ነው ተሰራጨው። ሶስተኛ መመርመሪያ ነው፣ አር ዲ ቲ የምንለው ይሄ መመርመሪያ ኪት በሁሉም መልኩ ወደ 60 ሚሊዮን የሚያወጣ ስርጭት ተካሂዷል። እንግዲህ ይሄ ወባን የመለየት መለየት የማርከም የተሰራጩ ግብዓቶች ናቸው። አንደኛ የተሰራጨ ያለው የወባ አጎበር ነው። ወደ 56 ሚሊዮን የሚሆን የወባ አጎበር ነኝ የተመረጡ ለወባ ተጋላጭ የሆኑ ቦታዎች ላይ ስርጭቱ ተካሂዷል። ማህበረሰቡም እየተጠቀመ ነው። በታክስ ፎርሱ ምን ያህል ማህበረሰብ ተጠቃሚነት አለው የሚለውንም በየሳምንቱ በህብረተሰብ ጤና ኢንስቲትዩት እና በጤና ሚኒስቴር እና በወረዳዎች ይገመገማል ማለት ነው። በየቤቱ የሚረጨው ርጭት ወደ 471 ሚሊዮን የሚሆን መድሃኒት ተሰራጭቶ ርጭቱ አንዳንድ ቦታዎች ላይ ተጠናቆ ሌሎች ቦታዎች ላይ ደግሞ ስርጭቱ እየተጠናቀቀ ያለበት ሁኔታ አለ። የኢትዮጵያ ጤና ሚኒስቴር መረጃ በ2000 አስራስድስት ዓመተ ምህረት ከአምስት ሚሊዮን ሁለት መቶ ሺህ በላይ ሰዎች በወባ መያዛቸውን ያመላክታል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ በቅርቡ ባወጣው ሪፖርትም በኢትዮጵያ እንደ አውሮፓያኑ አቆጣጠር ከጥር ወር እስከ ሰኔ ወር ባሉት ስድስት ወራት ውስጥ ብቻ ከሁለት ሚሊዮን በላይ ሰዎች በወባ መያዛቸውን አመልክተዋል። እንደ ዩኤን ኦቻ ዘገባ በወባ ከተያዙት ሰዎች ሰላሳ አምስት በመቶዎቹ ከኦሮሚያ ክልል ናቸው። ለአሜሪካ ድምጽ ፀሐይ ዳምጠው at this hour.